የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 29 2013 ዓ ም ዝግጅታችን ጀመረ።

ዩናይትድ ስቴትስ ለየትኛውም ወገን እንደማታዳላ የዓለም አቀፍ የልማት ኤጀንሲ ዩኤስአይዲ ዋና ዳይሬክተር ሳማንታ ፓወር ገለጹ። I want the Ethiopian people to know that we seek to engage with you ከእናንተና ከመንግስታችሁ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ህዝቦች እንድታውቁ እንፈልጋለን።

በአብይ ርዕስ ከምናስደምጣችሁ ዘገባ የተቀነጨበ ነው። ሙሉን ከዜናው በኋላ እንመለስበታለን። ሌሎች በርከት ያሉ ቅንብሮችም ለምሽቱ ይዘናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ

እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ከጥቂት ደቂቃዎች በፊት በደረሰን ዜና የትግራይ ኃይሎች ላሊበላ ከተማን ተቆጣጥረዋል ሲል ሮይተርስ የዜና ወኪል ሁለት የአይን ምስክሮቹን ጠቅሶ ዘገበ።

ሮይተርስ የአይን ምስክሮቹ ተናገሩ ያለውን በነጻ ምንጭ በኩል ማረጋገጥ እንዳልቻለ አስታውቋል። ከጠቅላይ ሚኒስትር ጽህፈት ቤት እና ከኢትዮጵያ የጦር ኃይል እንዲሁም የትግራይን ክልል ከሚመለከተው የመንግስት ግብረ ኃይል ለዚህ ዘገባ ምላሽ እንዳላገኘም አስታውቋል። ከደቂቃዎች በፊት የአሜሪካ ድምፅ ያነጋገራቸው የከተማይቱ ምክትል ከንቲባ ማንደፍሮ ታደሰ ያሉበት ቦታ ለደህንነታቸው አስጊ በመሆኑ

ለጊዜው ዝርዝር ማብራሪያ ከመስጠት እንደሚቆጠቡ ገልጸው ነገር ግን የህወሓት ታጣቂዎች ገነተ ማርያም ተብሎ በሚጠራው መግቢያ በኩል ላሊበላ ከተማ መግባታቸውን አረጋግጠዋል። ታጣቂዎቹ ከተማይቱን ሲቆጣጠሩ ምንም አይነት ውጊያም ሆነ ተኩስ እንዳልነበረ ለቢቢሲ የተናገሩት ትክክለኛ የእርሳቸው ቃል መሆኑንም አረጋግጠውልናል። ነገ ምሽት ዝርዝሩን ይዘን እንመለሳለን።

በኢትዮጵያ ካለው ግጭት ጋር በተያያዘ ዩናይትድ ስቴትስ ለየትኛውም ወገን እንደማታዳላ የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር ገለጹ። በርካታ ኢትዮጵያውያንና የመንግስት ባለስልጣናት ዩናይትድ ስቴትስን ጨምሮ በርካታ ምዕራባውያን ለህወሓት እንደሚወግኑ በመግለጽ ላይ ቢሆኑም ሰማንታ ፓወር ግን ዩናይትድ ስቴትስ ከማንም የመወገን ፍላጎት የላትም ብለዋል።

በትናንትና ዕለት በኢትዮጵያ ያደረጉትን የአንድ ቀን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ለእርዳታ የተዘጋጀ የምግብ ክምችት ለተቸገሩ ወገኖች እንዲደርስ መንግስት ምቹ ሁኔታ መፍጠር እንዳለበትም አሳስበዋል። ለእርዳታ አቅርቦቶቹ መስተጓጎል ህወሀትን ተጠያቂ ያደረጉት የሰላም ሚኒስትር ሙፈሪያት ካሚል በበኩላቸው

ህወሀት ከድርጊቱ ከተቆጠበ መንግስት የትግራይን ህዝብ ለመታደግ ዝግጁ እንደሆነ ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን በስልክ አነጋግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ እንዳስታወቁት ትናንት ሚኒስትር ብሊንከን ከሱዳን ጠቅላይ ሚኒስትር ሐምዶክ ጋር

በኢትዮጵያ በአማራ ክልልና በአፋር ክልል ወታደራዊ ፍጥጫ እየተስፋፋ መሆኑ፣ በትግራይ ክልል ያለው ሰብአዊ ሁኔታ እያሽቆለቆለ መሆኑና የኤርትራ ወታደሮች ተመልሰው ወደ ትግራይ ክልል እየገቡ ነው በሚሉ ሪፖርቶች ዙሪያ ሀገሮቻቸው ያላቸውን የጋራ ስጋት አንስተው ተወያይተዋል። የተጠቀሱት ጉዳዮች በቀጣናው መረጋጋት ላይ ተጽዕኖ የሚያሳድሩ እንደሆኑም ገልጸዋል።

የውጭ ጉዳይ ሚኒስትር ብሊንከን እና የሱዳን ጠቅላይ ሚኒስትር ሀምዶክ ሁሉም ወገኖች ወደ ተኩስ አቁም የሚያመራ ድርድር እንዲያካሂዱ የኢትዮጵያን አንድነትና ሉዓላዊነት ለማስጠበቅ አሳታፊ የፖለቲካ ንግግር እንዲያደርጉ እንዲሁም ችግር ላይ ላሉ ሰዎች የተሟላ የሰብአዊ ረድኤት ተደራሽነት እንዲፈቀድ ለማበረታታት

መስማማታቸውን የቃል አቀባዩ መግለጫ አመልክቷል። የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ ስለ ሱዳን የዲሞክራሲ ሽግግር እርምጃ እንዲሁም የሀገሮቻቸውን ግንኙነቶች ማስፋትን አስመልክተው ተወያይተዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር ዩኤንኤችሲአር ልዩ ልዑክ ሞሐመድ አብዲ አፌ በአሁኑ ሰዓት ኤርትራ ውስጥ አንድም የሶማሊያ ስደተኛ የለም ሲሉ ተናገሩ።

በሶማሊኛ ክፍል ባልደረቦቻችን የተጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።

የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን ዩኤንኤችሲአር ልዩ ልኡክ ሙሐመድ አብዲ አፌ በአሁኑ ሰዓት ምንም አይነት የሶማሌ ስደተኛ በኤርትራ አይገኝም አሉ። ከዚህ በተጨማሪም ኮሚሽነሩ አብዛኞቹ ስደተኞች የኤርትራ መንግስት ወደ ሶስተኛ ሀገር መዛወርን በመከልከሉ የተነሳ የስደተኛ መጠለያ ጣቢያዎችን እየለቀቁ የኢትዮጵያን ድንበር አልፈው ገብተዋል ብለዋል። እነዚህ ስደተኞች የሶማሊያ ዜግነት ያላቸውና በተለያዩ የእድሜ ክልል ውስጥ ያሉ ነው

ናቸው። ከሶማሊያ እርስ በርስ ጦርነት በኋላ በዚያ በሚገኙ የስደተኛ መጠለያዎች የሚገኙ ከሁለት ሺህ በላይ ስደተኞችን ስጎበኝ፣ ኤርትራ ስደተኞቹ የሚሸሹባት ሀገር ሆናለች። በካምፖች ውስጥ ያለው ሁኔታ በጣም አስከፊና የማይቻል ነው። አየሩ በጣም ይሞቃል።

አሁን ቋሚ የሆነ መፍትሄ እየፈለግን ነው። ከሶማሊያና የኤርትራ መንግስታቶች ጋር ተነጋግረናል። ነገር ግን ጥረታችን ስኬታማ ስላልነበር የኤርትራ መንግስት የኡሙኩሉ ካምፕን እንደሚዘጋው አስታውቋል። የቀድሞው የሶማሌ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ በጉዳዩ ላይ የኤርትራው አቻቸው ኦስማን ሳሌህ መሐመድ በሶማሊያ ጉብኝት ባደረጉበት ወቅት መነጋገራቸውን ገልጸው፣ ሚኒስተር ኦስማን ሳሌህ ሶማሊያውያን ስደተኞች ኤርትራ ሀገራቸው ሆና ሳለ ወደ ውጭ ሀገራት መጓዝ አያስፈልጋቸውም

የስደተኞቹ መልሶ ሰፈራን ማቋረጥን በተመለከተ ግልጽ የሆነ ምክንያት አልሰጠንም። ነገር ግን የኤርትራ መንግስት ከትራዶ ተቋማት ጋርና ከመላው ዓለም ጋር ያለውን ግንኙነት እናውቃለን። የሶማሊያ ስደተኞች ሀገራቸው ሆኖ ሳለ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉት ለምንድን ነው? ሲል ጠየቀኝ። እኔም እነሱ የፈለጉትን ለማድረግ ነፃ ናቸው በምዕራቡ ዓለም ካሉ ዘመዶቻቸው ጋር መቀላቀል አሊያም ወደ ሀገራቸው ሶማሊያ መመለስ የራሳቸው ምርጫ ነው መሆን ያለበት ስል መልሼለታለሁ። በተጨማሪም እኛ እንደ መንግስት ያለብን

ኃላፊነት እነሱን የመወክልና የሚያሳስቧቸውን ነገሮች መጋራት ነው በማለትም አስታውሻለሁ። በጉዳዩ ላይ ከኤርትራ መንግስት የተሰማ ምላሽ የለም። ኤደንን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው።

ወደ ኮቪድ-19 ወረርሽኝ ይዞታ ዜና እናልፋለን። ከኢትዮጵያ እንጀምራለን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባወጣው መግለጫ ወረርሽኙ ከዕለት ወደ ዕለት እየጨመረ መሆኑን አመልክቷል። ትናንት ለ5916 ሰዎች የኮቪድ-19 ምርመራ ተደርጎ 511ዱ ላይ ማለትም ናሙና ከሰጡ 100 ሰዎች ውስጥ ዘጠኙ ወይም 9 ከመቶ ላይ ቫይረሱ እንደተገኘ ገልጿል።

በኮቪድ-19 የመያዝ ምጣኔ ከ68 ቀናት በኋላ ይህ የመጀመሪያው ከፍተኛ ቁጥር ሆኖ እንደተመዘገበ ነው አክሎ ያስታወቀው። በኮቪድ ሳቢያ ሕይወታቸውን የሚያጡ ግለሰቦችም ቁጥር እየጨመረ መሆኑንና ትናንት ብቻ ስምንት ሰዎች እንደሞቱ ይህ ቁጥር ከ47 ቀናት በኋላ ከፍተኛው እንደሆነም አክሎ አስታውቋል።

አያይዞም ይህ የወረሽኙ ይዞታ ጉዳይ በግለሰቦችም ሆነ በተቋማት በኩል ችላ ሊባል የማይገባና አስፈላጊውን የመከላከያ መንገድ ሁሉ ስራ ላይ ማዋል እንዳይዘነጋ ተማጽኗል።

በወረርሽኙ ዜና ወደ ዩናይትድ ስቴትስ ስናልፍ ደግሞ ዩናይትድ ስቴትስ ውስጥ ከጠቅላላው አዲስ የኮሮና ቫይረስ ተጋላጮች ውስጥ 93 ከመቶ ዴልታ በሚባለው ልውጥ ዝርያ የተያዙ መሆናቸው ተነገረ። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ያለፈውን ሳምንት የወረርሽኙን ይዞታ አስመልክቶ ያወጣው ሪፖርት እንደሚያሳየው በፈረንጆች ሐምሌ ወር

የመጨረሻዎቹ ሁለት ሳምንታት ለቫይረሱ ከተጋለጡት ሰዎች ውስጥ ከዘጠና ከመቶ የሚበልጡትን የያዛቸው ዴልታ የሚባለው የቫይረሱ ዝርያና ሌሎችም አስጊ ናቸው የተባሉ የዚሁ የዴልታው ተቀጥላ ዝርያዎች መሆናቸው ታውቋል። የደቡብ ሱዳን የተቃዋሚው ኤስፒኤልኤም ኤአይኦ ፓርቲ ወታደራዊ ክንፍ እንዳስታወቀው

የፓርቲው መሪ ሪያክ ማቻር ከስልጣን የተወገዱት የፓርቲው ከፍተኛ መሪዎች ለሦስት ቀናት ተወያይተው ባደረጉት ውሳኔ ነው ተብሏል። ዋና ዋና ወታደራዊ መሪዎች ፊርማቸውን አኑረውበት በዚህ ሳምንት የወጣው መግለጫ ማቻር ለዓመታት የከፋፍለ ግዛ ፖሊሲ አራምደዋል፣ ከአንድነትና ከፓርቲው አላማ መሳካት ይልቅ በዝምድና መጠቃቀምን አስቀድመዋል ሲል ከሷቸዋል።

በምትካቸው የጦር ኃይሎች አዛዡ ጀኔራል ጋትዌክ ዱወል በጊዜያዊ መሪነት ተሰይመዋል። ታንዜኒያ ውስጥ ብዛት ያላቸው በእስር ላይ ያሉት ተቃዋሚ መሪ ደጋፊዎች መታሰራቸው ተገለጸ። ባለፈው ወር የታሰሩት የተቃዋሚ መሪ ፍሪደም እምቦዌ የተመሰረተባቸው የሽብር ወንጀል ክስ ሂደት ለሌላ ጊዜ መቀጠሩን ተከትሎ ደጋፊዎቻቸው ዛሬ የተቃውሞ ሰልፍ አድርገዋል። አድማ በታኝ ፖሊሶች

ብዛት ያላቸውን ሰልፈኞች እንዳሰሩ ነው የተገለጸው። አድማጮች፣ ዜናውን ከማብቃታችን በፊት የቶኪዮ ኦሊምፒክ ውድድሮች ዜና ሀብታሙ ስዩም ያሰማናል።

አመሰግናለሁ ቆንጂት። ቶኪዮ ላይ የኦሎምፒክ ክንውኖች ቀጥለዋል። ዩናይትድ ስቴትስ አመሻሹን የሜዳሊያ ብዛቷን ከፍ ያደረጉ ድሎችን አስመዝግባለች። ኬት ናጊዮት በምርኩዝ ዝላይ የወርቅ ሜዳሊያ አስገኝታለች፣ 4.90 ሜትር ከፍታ በመዝለል አንጀሊካ ሲድሮቫ ከሩሲያ ኦሎምፒክ ኮሚቴ፣ ሃሊ ብራድሾው ከእንግሊዝ የብርና ነሐስ ሜዳሊያዎችን ወስደዋል።

በአሎሎ ውርወራ ዘርፍ በብራያን ክራውሰር አማካኝነት ሌላ ወርቅ አክላለች ዩናይትድ ስቴትስ። 23 ሜትር ከ30 ሴንቲሜትር በማሽቀንጠር የኦሎምፒክ ክብረውሰንን ሰብረዋል። ሌላው የሀገሩ ልጅ ጆ ኮቫክስ የብር የኒውዚላንዱ ቶም ዋልሺ ደግሞ የነሐስ ሜዳሊያዎች ተሸላሚ ሆነዋል። አመሻሹም በነበረው የሴቶች እግር ኳስ ውድድር ዩናይትድ ስቴትስ አውስትራሊያን አራት ለሶስት በመርታት የነሐስ ሜዳሊያ አሸናፊ ሆናለች።

በአጠቃላይ ሜዳሊያዎች ብዛት በሁለተኛ ደረጃ ላይ የምትገኘው ቻይና የእንግሊዝ ለንደን ኤምባሲዋ፣ ቢቢሲ የተሰኘው የሀገሪቱ የዜና አውታር የታይዋን ቻይኒዝ ታይፔ የኦሎምፒክ ቡድንን አስመልክቶ ያቀረበውን ዘገባ በእጅጉ ተቃውሟል። ኤምባሲው ተቃውሞውን በገለጸበት ደብዳቤ ላይ በዓለም ላይ ያለችው ቻይና አንድ ብቻ ናት፣ ታይዋን ጥርጥር የሌለው የቻይና ግዛት ናት፣ የህዝባዊ ቻይና ሪፐብሊክ መንግስትም ብቸኛው ህጋዊ መላ ቻይናን የሚወክል

መንግስት ነው፣ ብሏል ዘገባው። የሮይተርስ ነው ይበንድ እያለ ቻይና አመሻሹን ተጨማሪ ሜዳሊያዎችን ሰብስባለች። ከከፍታ ስፍራ ላይ በመዝለል በአስደናቂ ሁኔታ ተገለባብጦ የመዋኛ ገንዳ ውስጥ በመጥለቅ የስፖርት ዘርፍ የ14 ዓመቷ ኳን ሆንግቻን ድል አድርጋለች። ሌላዋ ተወዳዳሪ ቺን የክስ የበር ሜዳሊያ አሸንፋለች። ሜሊሳ ዉ ከአውስትራሊያ የነሐስ ሜዳሊያ ተሸላሚ ሆናለች። ከዚህ በተጨማሪ የቻይና ብሔራዊ ቡድን የጃፓናቸውን በጠረጴዛ ቴኒስ ፍልሚያ በመርታት ሶስት ለዜሮ በሆነ አጠቃላይ ውጤት

በሜዳሊያ ብዛት የሚመሩትን ሀገራት ለማስታወስ ያክል ዩናይትድ ስቴትስ በ91 ሜዳሊያዎች አንደኛ ደረጃን ስትይዝ፣ ቻይና በ74፣ የሩሲያ ኦሎምፒክ ኮሚቴ ደግሞ በ58 ሜዳሊያዎች ይከተሏታል። አመሰግናለሁ ሀብታሙ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 29

2013 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንደመጣለን። አሁን የሰዓቱን አብይ ርዕስ እናስደምጣችሁ።

በኢትዮጵያ ካለው ግጭት ጋር በተያያዘ ዩናይትድ ስቴትስ ለየትኛውም ወገን እንደማታዳላ የዩኤስአይዲ አስተዳዳሪ ሳማንታ ፓወር ገለጹ። በርካታ ኢትዮጵያውያን እና የመንግስት ባለስልጣናት ዩናይትድ ስቴትስን ጨምሮ በርካታ ምዕራባውያን ለሕወሓት እንደሚወግኑ በመግለጽ ላይ ቢሆኑም ሳማንታ ፓወር ግን ዩናይትድ ስቴትስ ከማንም የመወገን ፍላጎት

የላትም ብለዋል። ፓወር በትናንትናው ዕለት በኢትዮጵያ ያደረጉትን የአንድ ቀን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ፓወር ለእርዳታ የተዘጋጀ የምግብ ክምችት ለተቸገሩ ወገኖች እንዲደርስ መንግስት ምቹ ሁኔታን መፍጠር እንዳለበትም

አሳስበዋል። ለእርዳታ አቅርቦቶች መስተጓጎል ህወሓትን ተጠያቂ ያደረጉት የሰላም ሚኒስትሯ ሙፈሪያት ከሚል በበኩላቸው ህወሓት ከድርጊቱ ከተቆጠበ መንግስት የትግራይን ህዝብ ለመታደግ ዝግጁ እንደሆነ

ገልጸዋል። በቀጣይነት የሰብአዊ አገልግሎት በአግባቡ እንዲዳረስ ካስፈለገ ህወዋት ከጸብ አጫሪ ድርጊቱ ሊቆጠብ እንደሚገባም ወይዘሮ ሙፈሪያት የገለጹ ሲሆን ፓወር በበኩላቸው ዩናይትድ ስቴትስ ለማንም ወገን ሳታዳላ የሰብአዊ መብትና የዓለም አቀፍ ህግጋትን መርሆች የሚጥሱ አካላትን መጠየቋን እንደምትቀጥል አክለው ገልጸዋል።

ግጭቱ በቀጠለበት በአሁኑ ወቅት ሰብአዊነትን ዝቅ የሚያደርጉና ግጭቱን የሚያባብሱ ንግግሮች መቆም እንዳለባቸው እንዲሁም ሁሉም አካላት ግጭቱን አቁመው ውይይት እንዲጀምሩ ፓወር አሳስበዋል። ጋዜጣዊ መግለጫውን የተከታተለው ኬኔዲ አባተ ዝርዝሩን ያሰማናል።

የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስአይዲ አስተባባሪ ሳማንታ ፓወር በትናንትናው ዕለት ለአንድ ቀን በኢትዮጵያ ያደረጉትን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ከኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ጋር በዚሁ ጉዳይ የተወያዩት ፓወር ከተደራሽነት አንጻር ውስን መሻሻሎች ቢኖሩም ተስፋ የሚደረግበት ለውጥ እንዳልመጣ ተናግረዋል።

deeply worrying.

ተደራሽነቱ በጣም አሳሳቢ እንደሆነ ቀጥሏል። የተባበሩት መንግስታት በሐምሌ አጋማሽ ላይ ወቅታዊ ፍላጎቶችን ለማሟላት በየሳምንቱ ከ500 እስከ 600 የእርዳታ አቅርቦቶችን የያዘ የጭነት መኪኖች ወደ ትግራይ መግባት እንዳለባቸው መግለጹን ሰምታችሁ ሊሆን ይችላል። ከሁለት ቀናት በፊት ባለው መረጃ የእርዳታ አቅርቦት የጫኑ 153 መኪኖች ወደ ትግራይ መግባት ችለዋል። እንደተመድ ከሆነ

መግባት የነበረባቸው 1500 የጭነት መኪኖች ናቸው። የገባው ግን 153 ነው። ይህም ከሚፈለገው 10 በመቶ ነው። ስለዚህ የሲስተም ለውጥ መኖሩን ተመልክተናል። ለምሳሌ የወረቀት ስራዎች ተስተካክለዋል። ፍቃድ ለመስጠት የሚወስደው ጊዜም በወረቀት ላይ መሻሻሉን አይተናል። ነገር ግን በችግር ላይ ለሚገኙ ሰዎች የምግብ እና ሌሎች አስፈላጊ አቅርቦቶችን ለማዳረስ ባለው መዘግየት ላይ ተስፋ የምናደርገውን ለውጥ እያየን አይደለም።

በአሁኑ ወቅት በኢትዮጵያ የዩኤስአይዲ ከፍተኛ የእርዳታ እህል ክምችት መኖሩን የገለጹት የተቋሙ አስተዳዳሪ ሳማንታ ፓወር ይህ ለእርዳታ የተዘጋጀ ክምችት ለተቸገሩ ወገኖች እንዲደርስ መንግስት ምቹ ሁኔታ መፍጠር እንዳለበት አሳስበዋል።

ለእርዳታ አቅርቦቶች መስተጓጎል ህወሀትን ተጠያቂ ያደረጉት የሰላም ሚኒስትሯ ሙፈሪያት ካሚል በበኩላቸው ህወሀት ከድርጊቱ ከተቆጠበ መንግስት የትግራይን ህዝብ ለመታደግ ዝግጁ እንደሆነ ተናግረዋል። አማራጭ የማስተላለፊያ የመዳረሻ መንገዶችን ቀይሰን እየሰራን ነው የነበረው። በአውሮፕላንም ማድረስ የሚቻልበትን ስርዓት ዘርግተን እየሰራን ነው ያለ ነው። እነዚህ ስርዓቶች ላይ የአሰራር ስርዓታችን ምን እንደሆነ አስቀምጠናል።

ዘገ ያሉ መኪኖች ይቆማሉ ብለዋል። ያ ደግሞ ቀደም ሲል ስልሳ አንድ መኪኖች ያለምንም ችግር መሄዳቸውን፣ ነገር ግን በቅርቡ የቆሙት መኪኖች ቲፒልፍ የአፋር ህዝብ ላይ በወሰደው የማጥቃት እርምጃ ምክንያት የቆመ እንደሆነ፣ ቲፒልፍ ስርዓት መያዝ ሲችል በኢትዮጵያ መንግስት በኩል የትግራይን ህዝብ ለመታደግ የሚያስችል ዝግጁነት ቁርጠኝነት ያለ መሆኑን አንዱ ይሄንን አስረድተናቸዋል። በሱዳን በኩል የእርዳታ አቅርቦት መስመር እንዲከፈል

በኢትዮጵያ መንግስት ላይ ጫናዎች ስለመኖራቸው በተለያዩ አካላት ቢገለጽም ከሳማንታ ፓወር ጋር በነበራቸው ውይይት ላይ ስለዚህ ጉዳይ አለመነሳቱንም ነው ሚኒስትሩ የገለጹት። የትግራይ ክልል በሁሉም አቅጣጫ በሮች እንደተዘጉበት የሚገልጸው ህወሀት በበኩሉ በአሁኑ ወቅት ውጊያ በማድረግ ላይ የሚገኝበት አንዱ ምክንያት ለክልሉ የሰብአዊ እርዳታ አቅርቦት የሚገባበትን በር ለመክፈት እንደሆነ የህወሀት ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረተንሳይ መግለጻቸው ይታወሳል።

የሰብአዊ ቀውሶችን ለመፍታት ዋነኛው መፍትሄ ግጭቶችን ማቆም እንደሆነ የሚገልጹት ሳማንታ ፓወር ሁሉም ኃይሎች ግጭቱን በማቆም እርቅ ለመፍጠርና በአጎራባች ክልሎች ከያዟቸው ይዞታዎች ለመውጣት ውይይት እንዲጀምሩም ጠይቀዋል። ዩናይትድ ስቴትስን ጨምሮ በርካታ ምዕራባውያን ሀገራትና ተቋሞቻቸው ለህወሀት እንደወገኑ ብዙ ኢትዮጵያውያንን ጨምሮ የተለያዩ የመንግስት ባለስልጣናት በመግለጽ ላይ ቢሆኑም ከግጭቱ ጋር በተያያዘ ዩናይትድ ስቴትስ ከማንም ጋር የመወገን ፍላጎት እንደሌላትም ነው ፓወር የገለጹ።

I want the Ethiopian people to know that we seek to engage with you and with your government on the basis of a set of values, not to play favorites or to pick sides.

during a conflict. ከእናንተና ከመንግስታችሁ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ሕዝቦች እንድታውቁ እንፈልጋለን። በግጭት ወቅት አንድን አካል ለመምረጥ ወይም ለማዳላት አይደለም። እነዚህ እሴቶች ለውስጣዊ ግጭት ወታደራዊ መፍትሔ የለም፣ ሁሉም አካላት ግጭት በማቆም አስቸኳይ የተኩስ አቁም ለማድረግ

እርቅ ለማድረግና ወታደሮቹንና ሚሊሻዎችን ከአጎራባሽ ክልሎች ለማስወጣት ንግግር እንዲጀምሩ የሚሉ ናቸው። በትግራይ የተጀመረው ግጭት እየተስፋፋ መሆኑን አሜሪካ በከፍተኛ ስጋት እየተመለከተች ነው። አሁን ላይ በአፋር 76000 በአማራ ደግሞ 150000 የሚሆኑ ተፈናቃዮች እንደሚኖሩ እንገምታለን። ወይዘሮ ሙፈሪያት ካሚልም መንግስት አወጅኩ ካለው የተናጠል ተኩስ አቁም በኋላ በአፋርና በአማራ ክልሎች ህወሀት በከፈታቸው ጥቃቶች

በመቶ ሺዎች የሚቆጠሩ ንጹሐን መፈናቀላቸውን ገልጸው ዩኤስአይዲን ጨምሮ የተራድኦ ድርጅቶች እነዚህን ተፈናቃዮችም ሊደርሱ እንደሚገባ አንስተዋል። ሌላው የተወያየ ነው እርዳታ ትግራይ መሄድ አለበት፣ ትክክል ነው። ይሄ ደምነ ያለው አማራ ክልልና አፋር ክልል ላይ በርካታ በቲፒኤልኤፍ ጠባጫሪነት ምክንያት የተፈናቀሉ ዜጎች አሉ። እርዳታው ሁለንተናዊ መሆን አለበት የሚለው ሀሳብ ላይም ሀሳብ ተለዋውጠናል።

ዩ ኤስ አይዲ በአፋርና አማራ ክልሎች ለተፈናቀሉ ሰዎችም ድጋፍ ለማድረግ ዝግጁ እንደሆነ የተቋሙ አስተዳዳሪ ፓወር ተናግረዋል።

And I just talked to the Minister of Peace about how we can meet the needs of these new displaced. <laughs>

በቀጣይነት የሰብአዊ አገልግሎት በአግባቡ እንዲደርስ ካስፈለገ ህወሀት ከጸባጫሪ ድርጊቱ ሊቆጠብ እንደሚገባ ወይዘሮ ሙፈሪያት የገለጹ ሲሆን ፓወር በበኩላቸው ዩናይትድ ስቴትስ ለማንም ወገን ሳታዳላ የሰብዓዊ መብትና የዓለም አቀፍ ሕግጋትን መርሆች የሚጥሱ አካላትን መጠየቋን እንደምትቀጥል ተናግረዋል። ግጭቱ በቀጠለበት በአሁን ወቅት ሰብዓዊነትን ዝቅ የሚያደርጉና ግጭቱን የሚያባብሱ ንግግሮች መቆም እንዳለባቸው ማሳስበዋል።

only hardens tensions and can historically certainly uh, often accompanies

ethnically ሰብአዊነትን ዝቅ የሚያደርግ ንግግር ውጤቱ ውጥረት ማባባስ ብቻ ነው። እንዲሁም በታሪክ ብዙውን ጊዜ ብሔር ተኮር የጭካኔ ድርጊቶችን ያስከትላል። ዩናይትድ ስቴትስ ጥሪ የምታቀርበው ውይይት እንዲደረግ እና ግጭት እንዲቆም ነው። ግጭት አባባሽ ንግግሮች እየተባባሱ ሲሄዱ ወደ ድርድር የመምጣት ነገርም ይበልጥ ፈታኝ እየሆነ ይሄዳል። በትግራይ ክልል ረሃብ እንዳይከሰት የተሟላ እና ያልተገደበ የሰብአዊ ተደራሽ

እንዲኖር ለማስቻል በመንግስት ላይ ግፊት የመፍጠር አላማን አንግበው ወደ ኢትዮጵያ የመጡት ሳማንታ ፓወር ከጤና ሚኒስቴር ኃላፊዎችም ጋር የተወያዩ ሲሆን ለጤናና ለሰብአዊ ድጋፍ ዘርፍ የሚውል ከ45 ሚሊዮን ዶላር በላይ ተጨማሪ ድጋፍም ይፋ አድርገዋል። ከጠቅላይ ሚኒስትር አብይ አህመድ ጋር የመገናኘት እቅድም የነበራቸው ፓወር በትናንትናው ዕለት ጠቅላይ ሚኒስትሩ አዲስ አበባ ካለመኖራቸው ጋር በተያያዘ ሊያገኟቸው እንዳልቻሉም ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ

አዲስ አበባ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችን ነበረ የትንታኔው መጽሔት ይቀጥላል የተከታዩ ዘገባም ከዚሁ ከሳማንታ ፓወር ጉዞ ጋር የተያያዘ ነው

ዓለም አቀፍ የልማት ኤጀንሲ ዩኤስ ኤድ ኃላፊ ሳማንታ ፓወር በሱዳንና በኢትዮጵያ ባካሄዱት ጉብኝት የሁለቱን ሀገራት አካሄድ ያነጻጸሩ ሲሆን በሱዳን በቋፍ ላይ ያለ የዲሞክራሲ መንገድ ላይ መሆኗን ገልጸው ኢትዮጵያ ደግሞ በግጭት ማጥ ውስጥ መሆኗንና የረሀብ አደጋ ከፊቷ መደቀኑንም ተናግረዋል። የአሜሪካ ድምጽ ዘጋቢ ሲድኒ ሴን ያጠናቀረችውን ስምንሽ የቆየ ታቀርበዋለች።

በኢትዮጵያ ሰብአዊ ቀውሱ ተባብሶ በሺዎች የሚቆጠሩ ሰዎች ወደ ጎረቤት ሀገር ሱዳን እየተሰደዱ ነው። የዩናይትድ ስቴትስ መንግስትም በሰሜን ኢትዮጵያ በትግራይና ሌሎች ክልሎች ውስጥ

ከህዳር ጀምሮ እየተካሄደ ባለው ጦርነት ምክንያት የምግብና የሕክምና አቅርቦት ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች እርዳታ እንዲደርስ ግፊት እያደረገ ነው። የአሜሪካው ዓለም አቀፍ ልማት ድርጅት ዩኤስኤድ ኃላፊ ሳማንታ ፓወር በኢትዮጵያ ባደረጉት ጉዞም ከ20 ዓመት በፊት ሱዳንን መጎብኘታቸውን አስታውሰው

በዚህ መጠን ተስፋ ሰጪ ይሆናል ብለው አስበው እንደማያውቁ ተናግረዋል። በወጣቶችና በተለይም በሱዳን ሴቶች መሪነት በተደረገው ሰላማዊ ትግል ሀገሪቱ አሁን ላይ በቋፍ ላይ ያለ ነገር ግን ተስፋ ሰጪ የሆነና

በሲቪሉ ማህበረሰብ ወደሚመራ ዴሞክራሲ እየተሸጋገረች ነው። የረዥም ጊዜ የዩናይትድ ስቴትስ አጋር በሆነችው ኢትዮጵያ ደግሞ ሁኔታው በሚያስደነግጥ መልኩ ይለያል። እጅግ አስደናቂ የሆነ የልማት ውጤትና በሌላ የአህጉሩ ክፍል ያልታየ ታየ የምጣኔ ሀብት እድገት ይታይበት የነበረው እና ለቀጠናው ሰላምና መረጋጋት ቁልፍ ሚና የነበራት ሀገር

አሁን በግጭት ውስጥ ገብታለች። መንግስት በትግራይ ህዝብ ላይ ያካሄደው የጭካኔ ዘመቻ የሀገሩን ህዝብ ለተራዘመ የእርስ በርስ ጦርነትና የትግራይን ህዝብ ደግሞ ለአስከፊ ረሃብ እንዲጋለጥ አድርጎታል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት በበኩላቸው የኢትዮጵያ መንግስት እንዳደረገው አይነት ሰብአዊ እርዳታ ሰጪ ድርጅቶችን በጅምላ መወንጀል አደገኛ ነው ሲሉ ተናግረዋል።

በአምነስቲ ኢንተርናሽናል ድርጅት የሚሰሩት አዶቲ አኬዊም በዚህ ሀሳብ ይስማማሉ። የሰብአዊ እርዳታን መሰረተ ሀሳብ በማጥቃት ለማሳመን የሚደረግ ንግግር በሰዎች ላይ የከፍ አደጋ እንዳይደርስ ለመከላከል የተፈጠሩትንና በትስስር የሚሰሩትን ህጎች፣ ልማዶችና ግዴታዎች አደጋ ላይ የሚጥል ነው።

በተጨማሪም በሰብአዊ እርዳታ አሰጣጥ ሂደት እና በእርዳታ ሰራተኞች ላይም አደጋ የሚያደርስ ሁኔታ ይፈጥራል። ይህም በጣም አደገኛ ነው። አኬዊ ለአሜሪካ ድምፅ ሲናገሩ ሌሎች ሀገራት በኢትዮጵያ ያለው ሁኔታ ምን ያክል ከባድ መሆኑን ሊረዱ ይገባል ይላሉ ሚኒስትሬሽን

የባይደን አስተዳደር ሊያደርገው የሞክረውና ያስተላለፈው መልእክት በትክክል ግልጽና የማያሻማ ነው። አሁን ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላትና ሌሎች የአፍሪካ መንግስታት እርምጃ ሊወስዱና ሀገሪቱ ወደ መበታተን ደረጃ እየሄደች መሆኗንና በሱዳን፣ ጅቡቲ፣ ሶማሊላንድ እና ኤርትራ ላይ ሊደርስ የሚችለውን ትልቅ ተጽዕኖ ሊረዱ ይገባል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድርጅቶች በሰሜን ኢትዮጵያ ትግራይ ክልል እርዳታ ማድረስ እንዳይችሉና

አሰቃቂ ሲል የጠራውን ሁኔታ መቆጣጠር እንዳይችሉ መደረጉን ገልጾ ቅሬታ አቅርቧል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በበኩሉ በሚቀጥለው አንድ ዓመት ውስጥ በትግራይ ክልል ከ100 ሺህ በላይ ህጻናት ለህይወት አስጊ በሆነ የምግብ እጥረት ሊሰቃዩ እንደሚችሉ አስታውቋል። በሲድኒ ሴይን ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እናልፋለን። አሸባሪ ቡድን ለህጋዊ መንግስት የተኩስ አቁም ቅድመ ሁኔታ

ሊያቀርብ አይችልም ሲሉ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናገሩ። ይህ በአቻዎች መካከል ያለ ጉዳይ አይደለም ብለዋል ኃላፊዋ። የኢትዮጵያ መንግስት ያወጀውን የተናጥል የተኩስ አቁም ያልተቀበሉት የህወሀት መሪዎች የተለያየ ቅድመ ሁኔታዎችን ይፋ ሲያደርጉ መቆየታቸው ይታወሳል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው

በተከታዩ ዘገባ ዝርዝሩን ይዟል። ዛሬ በጠቅላይ ሚኒስትር ጽሕፈት ቤት የተሰጠው መግለጫ በወቅታዊ ጉዳዮች ላይ የመንደርደሪያ ማብራሪያ የቀረበበት፣ ያንን ተከትሎ ከጋዜጠኞች ለቀረቡ ጥያቄዎችም ምላሽ የተሰጠበት ነው። የኢትዮጵያ መንግስት በሰብአዊነት ላይ የተመሰረተ በሚል በትግራይ ክልል የተናጥል የተኩስ አቁም ካወጀ ሳምንታት ተቆጥረዋል። የተኩስ አቁሙን እንደማይቀበሉ በይፋ የገለጹት የህወሓት መሪዎች በበኩላቸው የተለያዩ ቅድመ ሁኔታዎችን ይፋ ሲያደርጉ መቆየታቸው ይታወሳል።

የበጀት መለቀቅ፣ የስልክ የባንክና ሌሎች አገልግሎቶች መጀመርና የአማራ ልዩ ኃይል ከምዕራብ ትግራይ መውጣት የመሳሰሉት ናቸው ቅድመ ሁኔታዎቹ።

ህወሓት ቅድመ ሁኔታዎችን ማቅረቡን በተመለከተ የመንግስትን አቋም የተጠየቁት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተከታዩን መልሰዋል።

ይህ በአቻዎች መካከል ያለ ጉዳይ አይደለም። ስለዚህ በክልሉ ሰላምና ጸጥታን ለማስፈን እንደ መሰረት የሚሆኑ ሰባት ቅድመ ሁኔታዎችን አንድ አሸባሪ ቡድን ለህጋዊ መንግስት ሊያቀርብ አይችልም።

መንግስት የተናጥል የተኩስ አቁሙን የመተግበር የመጀመሪያ እርምጃ ወስዷል። ነገር ግን ይህ የተናጥል የተኩስ አቁም በሌላኛው ወገን ተቀባይነት አላገኘም። ስለዚህ የጠቀስካቸውን አካላት በተመለከተ የመጀመሪያው እርምጃ መሆን ያለበት በሰብአዊነት ላይ የተመሰረተውን የተኩስ አቁም መቀበል፣ የሰብአዊ እርዳታ ወደ ክልሉ እንዲገባ ማመቻቸትና አርሶ አደሮች የእርሻ ስራቸውን እንዲቀጥሉ ማስቻል ነው ነው ያሉት፣ የሱዳን አዋሳኝ በሆነው በሁመራ በኩል ወደ ትግራይ የሚሄድ የሰብአዊ እርዳታ መስመር እንዲከፈት ግፊቶች መኖራቸውን የገለጹ

የኢትዮጵያ መንግስት ባለስልጣናት በትዊተርና በቃለመጠይቅ በሰጧቸው አስተያየቶች ሀሳቡን ሲቃወሙ ቆይተዋል።

እንደዚህ አይነት ጥያቄ ያቀረቡ ዓለም አቀፍ አጋሮች ስለመኖራቸው ለተነሳው ጥያቄ ምላሽ የሰጡት ቢለኔ ስዩም የአስተያየቶቹን መነሻ አብራርተዋል። እሳቸው እንዳሉት ወደ ትግራይ ክልል እርዳታ የሚደርስበት አማራጭ መስመር እንዲከፈት ከዓለም አቀፍ አጋሮች የቀረበ ይፋ ጥያቄ የለም፣ ለእርዳታ የተሻለውን መስመር የመወሰን ስልጣን ግን የኢትዮጵያ መንግስት ነው ብለዋል። ፕሮፓጋንዳ ባይ ዘ ቲ ፒ ኤል ኤፍ ኢንዲኬት ታት አፋር ራውት ኢዝ ኖት ሴፍ ራውት

በህወሓት የሚካሄድ እና እያደገ ያለ ትርክት ንግግርና ፕሮፓጋንዳ አለ። የአፋር መስመር ቢሮክራሲያዊ ማነቆዎች ስላሉበትና ለመዘጋት የተጋለጠ በመሆኑ ሰላማዊ አዋጭ መስመር አይደለም በሚል የሚካሄድ ሌሎች መተላለፊያዎች ይከፈቱ ዘንድ ጥያቄ እንዲቀርብ ጉልበት ለመስጠት የሚደረግ እና የተገለጸው ሀሳብ ይሄ ነው ሪ

እንደገለጽኩት መንግስት እንደ ሉዓላዊ መንግስት ሰብአዊ ድጋፍ ለማቅረብ እና ድጋፉን ለማድረስ የትኛው መስመር ቀላል ውጤታማና ቀልጣፋ እንደሆነ ለመምረጥ ኃላፊነት አለበት። እናም በዚህ ሰዓት የአፋር ክልል ለጅቡቲ ወደቦች ባለው ቅርበት የተነሳ ለሰብአዊ እርዳታ ማስተላለፊያነት መርጦታል ነው ያሉት። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ በአፋር ክልል ተገኝተው እንደነበር ያረጋገጡት የፕሬስ ኃላፊዋ የተነጋገሩትም የሰብአዊ ድጋፍ መሳለጥን በተመለከተ እንደሆነ አስረድተዋል። ጠቅላይ

በአፋር ቆይታቸው ከክልሉ አመራሮችና የአገር ሽማግሌዎች ጋር መነጋገራቸውንም ነው የጠቀሱት። በተለያዩ ማህበራዊ ድረገጾች የተሰራጩ የፎቶግራፍ ምስሎች ጠቅላይ ሚኒስትሩ ከብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ተመስገን ጥሩነህ እንደዚሁም ከኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ጋር እንደነበሩ አሳይተዋል። ለአሜሪካ ድምጽ ሬዲዮ ክንድር ፍሬው ከአዲስ አበባ

ወደ ተከታዩ ዘገባ እንውሰዳችሁ። የዩናይትድ ስቴትስ ዓለም አቀፍ ድርጅት ዳይሬክተር ወደ ኢትዮጵያ የመጡበት ከሰብአዊ ድጋፍ ጉዳይ ጋር የተያያዘ ብቻ ነው ሲሉ መናገራቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አስታወቁ። ዛሬ በአሜሪካና በኢትዮጵያ መካከል ያለው ግንኙነት እንደሚያሳዝናቸውም ገልጸዋል። መለስካቸው አምሃ ዝርዝራለው።

የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫ ከጋዜጠኞች ከቀረቡላቸው ልዩ ልዩ ጥያቄዎች መካከል ትኩረት ሰጥተው በስፋት የመለሱት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ኃላፊ ሳማንታ ፓወር በኢትዮጵያ ስላደረጉት ጉብኝት ነው። አምባሳደር ዲና ሙፍቲ የቀረቡ ጥያቄዎችን በመንተራስ ሳማንታ ፓወር ወደ አዲስ አበባ ከመምጣታቸው በፊት ከጠቅላይ ሚኒስትር አብይ አህመድ ወይንም

ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ጋር ለመገናኘት ያላቸውን ፍላጎት ቢገልጹም ለሚመጡበት ጉዳይ ከሚመለከታቸው የመንግሥት ኃላፊዎች ጋር እንደሚገናኙ ተነግሯቸው አውቀውታል ብለዋል። በሳቸው አባባልም ወደ ኢትዮጵያ የሚያመጣቸው ጉዳይ የሰብአዊ ድጋፍ ብቻ እንደሆነ ገልጸዋል ሲሉ ቃል አቀባዩ ዘርዝረዋል። ይህ ሪፎርም ሲደግፉት እንደነበር ከመጀመሪያው

ለክብር ጠቅላይ ሚኒስትራችንም ከመጀመሪያው ጀምሮ አክብሮትም ትልቅ መሆኑን እንደነበራቸውና ና ይህን ሁሉ ሲገልጹ እንደነበረ አነሱ። አሁንም ነ የመጣሁት በሚነገረው ደረጃ የፖለቲካ መንግስት ለማስቀየር ምን ለማለት አይደለም፣ ሰብአዊነት ብቻ ነው የሚያሳስበኝ ነው ያሉት። በዚህም ረገድ የተኩስ ማቆሙ መወሰዱ በመንግስት በኩል ትክክል ነው። ሌላ ቡድን ማክበር አለበት። አሁን ደግሞ ሰሞኑን

ለአካባቢው ሁኔታ ምቹ ሁኔታ ለመፍጠር የመንግስት ሰራዊት ከዛ በመውጣቱ ቡድኑ አሁን በአማራና በቃፋር ጥቃት ላይ ያለውንም ነገር መወገዝ አለበት፣ አግባብ አይደለም ብለዋል። ወይም በግልጽ ነው፣ ምንም ፕሮፓጋንዳ አይደለም። አምባሳደር ዲና ጨምረው እንዳስረዱት የዩኤስ አይዲ ዳይሬክተር ያገኟቸው የሰላም ሚኒስትሯን ሙፈሪያት ካሚል መሆናቸውን አስታውሰው መንግስት አሁን በትግራይ ክልል በተፈጠረው ግጭት በግድ ተጎትቶ እንደገባ ለእንግዷ በዝርዝር እንዳስረዷቸው ተናግረዋል።

ሰማንታ ፓወርም በበኩላቸው ከዚህ ችግር ጋር ተያይዞ በሁለቱ ሀገሮች መካከል ስለተፈጠረው ዲፕሎማሲያዊ ግንኙነት የተሰማቸውን እንደገለጹ ቃል አቀባዩ አውስተዋል። በአጠቃላይ ይሄ ደግሞ ቅድም ከአንድ ቦታ ከምዳቸው ተነስቷል። የምትን መንገድ ሊያስከፍቱ ነው ሱዳን መንገድ የሚለውም ጭራሽ በአፋቸው ማለት

አስቦ ይሆናል። ከዛ ሲመጡ ግን ከመጡ በኋላ ሀሳቡን ይቀይሩ እርግጠኛ አይደለሁም። እንደሆነ ግን አልተባለም፣ አላነሱትም። እኛም ሰምተን ነበር በፊት፣ በዛ ማይንድሴት ጠብቀን ይሆናል እኛም። እናንተ እንደሰማችሁት ግን አተባብረን እንሰራለን ብሏል። እንግዲህ ተመልሰው እዛ ዋሽንግተን የሚናገሩትን አብረን የምንከታተለው ይሆናል። በአጠቃላይ ግን ገንቢ ነበር ኤንጌጅመንቱ። እሳቸውም የአሜሪካና የኢትዮጵያ ግንኙነት በጣም ነው ባለው ማድረገው እዚህ ደረጃ በመድረሱ

መድረስ አልነበረበት፣ አዝናለሁ ነው ያሉት። በየሳምንቱ በውጭ ጉዳይ ሚኒስቴር በሚሰጠው በዚህ ጋዜጣዊ መግለጫ ቃል አቀባዩ ትኩረት የሰጡት ሌላው ቁም ነገር ደግሞ ሁሉን አቀፍ ውይይት በሚካሄድበት አግባብ በባለሥልጣናት መካከል የሚጣረስ አስተያየት ይንጸባረቃል በሚል ለተነሳው ጥያቄ ነበረ ኢንክሉሲቭ ዲያሎግ በተመለከተ

አለቆቻችሁ የተለያየ ነገር ይናገራሉ የሚል ነገር የሚመስለው አይደለም። አንድ የተለያየ ነገር የላቸውም። እንደምታውቁት ከምርጫ ማግስት መንግስት ይመሰረታል በመጪው መስከረም። እንደዚህ እዛ ጋር ያልተጠቃለለ የምርጫ ሂደት አለ እና እሱ ከተጠቃለለ በአዲሱ መንግስት ሮድ ማፕ ዲዛይን ያደርጋል አዲሱ መንግስት ፋንታ ነው የሚሆነው አሁን ያለው መንግስት የአሁኑ ፓርላማ አይደለም እና ይህ አዲሱ መንግስት ሮድ ማፕ ውስጥ ዲያሎጉን ያነሰዋል ነው። ኦል ኢንክሉዚቭ ዲያሎግ እንዳልኩት

አሁንም የዲያሎግ ፕሮሰስ አለ ከሀገር ሽማግሌዎች ጋር ከሴቶች ማህበራት ጋር ከሲቪክ ሶሳይቲ ጋር ከእምነት ተቋማት ጋር እንደገና ከተቃዋሚ ፖለቲካ ፓርቲዎች አራት የተቃዋሚ ፖለቲካ ፓርቲዎች አሉ አሁን የቲፒኤልኤፍ አባላት የነበሩ ሰዎች ወደዚህ ዲያሎግ ፖዚቲቭሊ ከመጡ ምን ችግር አለ እዚህ ላይ የክቡር ምክትል ጠቅላይ ሚኒስትሩም ሆነ ክቡር አቶ ዛዲግ ስቴትመንት በዚህ ምንም ልዩነት የላቸውም ቶን ካልሆነ በስተቀር ስለዚህ በዛ ደረጃ እንወስደዋለን ለማንኛውም ግን

ኢትዮጵያ ኢንክሉሲቭ ዲያሎግ ይደረጋል። በተጨማሪም ቃል አቀባዩ በሳምንቱ ውስጥ በሚኒስቴር መስሪያ ቤቱ የተከናወኑ ዋና ዋና ስራዎችን አውስተዋል። ከተባበሩት መንግስታት ድርጅት የሰብአዊ አስቸኳይ ጊዜ እርዳታዎች ማስተባበሪያ ድርጅት አዲሱ ኃላፊ ማርቲን ግሪፊትስ ጋር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገንቢ ውይይት አካሂደዋል ብለዋል።

በተለያዩ ሀገራት በስደት ሲንገላቱ የነበሩ ከአምስት መቶ በላይ ኢትዮጵያውያን ወደ አገራቸው እንዲመለሱ መደረጉንም አምባሳደር ዲና ሙፍቲ በሳምንታዊ መግለጫው አውስተዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ወደ ሁለተኛው አጋማሽ ቅንብር ከማለፋችን በፊት አንድ የመጨረሻ ዘገባ እናስደምጣችሁ። ከ50 ዓመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ዜግነት ሰታለች። ለበርካታ ዓመታት አገር አልባ በመሆን መብታቸውን ማስከበር ሳይችሉና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን

እየገለጹ ነው። ሌኒ ሩቫጋ ከናይሮቢ ያደረሰን ዘገባ ነው፣ ስመኝሽ ቆየ ታቀርበዋለች። ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን እያረገች፣ ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 ዓመታት

ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለእሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾና ናት።

ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርተ ዓመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል። ሽዳ

Also, our telephone lines would be registered for us by third parties who, at times, were not honest in terms of remitting all the money that was due to us. <laughs>

ኖሲዚ ንዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ ታጠናለች። አክስቷን በቅርጫት ስራ ለማገዝ በምታጠፋው ጊዜ መሀልም ትምህርቷን ለማጥናት ትሞክራለች። አሁን ባገኘችው ህጋዊ የመሆን እድል ንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለው ስትል ተስፋ ታደርጋለች።

ሆኖም አንዳንዶች እንደሚሉት ሾናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰብአዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰብአዊ መብት ጉባኤ ሰራተኛ ሲሆን የሾና ማህበረሰብ ለዘመናት ተረስቶ ይኖረ በመሆኑ አሁንም ወደ ኋላ መቅረታቸው አይቀርም ሲል ያስረዳል።

በትምህርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል ዓመታት ይወስድባቸዋል።

ሕጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምህርት ቤት መሄድ አይችሉም ነበረ። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደ ኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል። በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715 ሺህ ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለእንዱ ቤት ትውልድ

ለተሻለ ትምህርትና የተሻለ እድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አስተያየት ሲኖራችሁ በስልክ መስመራችን 2022059942

የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አት ቪኦኤ አምሀሪክ የፌስቡክ ገጻችንንም ተጠቅማችሁ በውስጥ መስመር መልእክት ከላካችሁ ይደርሰናል። በተጨማሪም ሆርን አት ቪኦኤ ኒውስ ዶት ኮም የሚለውን የኢሜይል አድራሻችንን በመጠቀም አስተያየቶቻችሁን ላኩልን። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። በቅድሚያ ወደ ፖለቲካ ፓርቲዎች አስተያየት

በህወሓት ኃይሎችና የኢትዮጵያ መንግስት መካከል እየተካሄደ ያለውን ጦርነት አስመልክቶ የተለያዩ የፖለቲካ ፓርቲ አመራሮችን አስተያየት ጠይቀናል።

መንግስት በህወሓት ቡድን ላይ የሚወስደውን እርምጃ እንደሚደግፍ የገለጸው ባልደራስ ለእውነተኛ ዲሞክራሲያዊ ፓርቲ በንጹሐን ዜጎች ላይ የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄ መደረግ አለበት ሲል አሳስቧል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በበኩሉ ጦርነት ለሀገር አስፈላጊ አይደለም፣ ውይይት መካሄድና ብሔራዊ መግባባት ላይ መድረስ

ያሻል ይላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም በመግለጫው በትግራይ ክልል ያለውን ችግር ህወሓት ከደቀነው አደጋ አንጻር ብቻ በማየትና ህወሓትን ማሸነፍ ብቻ ዓላማ ያደረገ የአጭር ጊዜ ስልት ይዞ መንቀሳቀስ የለበትም ብሏል። በኢትዮጵያ መንግስትና በህወሓት ኃይሎች መካከል የሚደረገው ጦርነት መፍትሄ አያመጣም ብሏል። ለዚህ መፍትሄ የሚሆነው

የሽግግር መንግስት መቋቋም ነው ያለው፣ ደግሞ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ነው። የብልጽግና ፓርቲ በበኩሉ ህዋት አገር ለማፍረስ የተነሳ አሸባሪ ቡድን በመሆኑ ምንም አይነት ድርድር አይደረግም፣ መንግስት ቡድኑን ለህግ እንዲቀርብ ያደርጋል ሲል አቋሙን ገልጿል። ናኮር መልካኖ አስተያየቶቹን ያሰባሰበው እንደሚከተለው ይቀርባል።

የኢትዮጵያ መንግስት የህዝብ ተወካዮች ምክር ቤት አሸባሪ ብሎ የፈረጀውን ከህወሀት ቡድን ጋር ወደ ጦርነት የገባው ተገዶ መሆኑን ይገልጻል። መንግስት ህግ የማስከበር እርምጃ ነው ብሎ

በሚጠራው እና ከህዋት ቡድን ጋር እያደረገ ያለው ጦርነት ከስምንት ወራት በላይ አስቆጥሯል። በርካቶች ህይወታቸውን ካጡበትና ሌሎች በርካቶች ለጉዳት ከተዳረጉበት ጦርነት ጋር ተያይዞ ከቤት ንብረታቸው የተፈናቀሉና ለተለያዩ የሰብአዊ ችግሮች የተጋለጡም ያንኑ ያህል ብዙዎች መሆናቸው ሲዘገብ ቆይቷል። የፌዴራል መንግስቱ በትግራይ የሚገኙ አርሶ አደሮች የግብርና ስራ በክረምቱ ጊዜ እንዳይስተጓጎል በሚል የተናጠል ተኩስ አቁም ማድረጉም የገለጸው ባለፈው ወር ውስጥ ቢሆንም የህዋት ቡድን ጥቃቶች

መፈጸሙ መቀጠሉን በመግለጽ የሌሎች ክልሎችን ኃይሎች ጭምር ያካተተ ውጊያ መቀጠሉም እንዲሁ ተገልጿል። በኢትዮጵያ ውስጥ የሚገኙ የተለያዩ ፖለቲካ ድርጅቶች ጦርነቱን አስመልክቶ ለአሜሪካ ድምጽ በሰጡት አስተያየት የተለያዩ ሀሳቦችን ሰንዝረዋል። የባልደራስ ለእውነተኛ ዲሞክራሲ የፖለቲካ ዘርፍ ኃላፊ አቶ ጌታ ነባልቻ ፓርቲያቸው የህወሓት ቡድን ላይ መንግስት የሚወስደውን እርምጃ የሚደግፍበትን ምክንያት የሰብአዊ መብት ጥሰቶች እንዳይፈጸሙ ጥንቃቄ መደረግ አለበት የሚል አስተያየት አክለው አቅርበዋል።

ቀርበዋል። ባልደራስም የነበረው አቋም በተደጋጋሚ ገልጾታል። ይሄ የህወሓት ላለፈው ዘመን ያሸብረን ኖሯል። አሁንም ችግሮችን በንግግርና በውይይት ለመፍታት እንዳንችል

መልሶ ወደ ግጭት የሚገፋ ገፊ ነገሮች እያደረገ እያሸበረ የነበረው በተለያዩ አካባቢዎች ላይ የተለያዩ ጥቃቶች፣ ሰብዓዊ መብት ጥሰቶች እንዲከወኑ ስፖንሰር ሲያደርግ ነበር። ስለዚህ በተደጋጋሚ ጦርነቱ ከመነሳቱ በፊት ሕወሓት አሸባሪ ድርጅት ናት፣ እሷ እንደ ድርጅት ውስጡ ላይ ብቻ እና የሚያንቀሳቀሳቸው የተለያዩ ነገሮች ላይ እርምጃ መወሰድ አለበት። ዜጎች ከሽብር

ስጋት ነፃ ሆኖ ሀገራችን መወደር በሰላማዊ ሆኖ ወጥተው የሚገቡበት ሊሆን ይገባል የሚለው አጠቃላይ የባንድራ ምልክታ እዚህ ላይ ነው። መነሻ የሚያ የአሸባሪነት ተግባራቸውን መከላከያ ላ ያደረጉ በተለያዩ አካባቢ ምጽዋን ዜጎች ላይ ያደረጉ የሱ ኤክስቴሽን ሁሉ ነገር ብለን ነው የምናምነው። ወደ ማየት ብለን ምንም አይነት የሰብዓዊ መብት

ቅርሶቻችን እንዲከናወን በር እንዲደረግበት እሱን የሚያደርጉ ኃይሎች ለህግ መቅረብ አለባቸው። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽህፈት ቤት ኃላፊ አቶ ጥሩ ነገምታ ለኢትዮጵያ ጦርነት አስፈላጊ አይደለም ያሉበትን ምክንያት ይዘረዝራሉ። በማንኛውም ቦታ በትግራይ ብቻ ሳይሆን፣ በአማራ ብቻም ሳይሆን፣ በኦሮሚያም፣ በአፋርም፣ በሶማሌም በማንኛ በቤኔሻንጉል ጉሙዝ፣ በጋምቤላ

በመሳሰሉት ሁሉ ለኢትዮጵያ ጦርነት አያስፈልጋትም። ነው ምረ ምናልባት ሰዎች ወይም ቡድኖች፣ ፓርቲዎች ሊሆኑ ይችላሉ። ወንበር ሊሻሙ ሲሉ የህዝብ መካከል ቁርቋሶ እንዲነሳ ከሚያደርጉ በተሻለ ሁኔታ ይህ ህዝብ መልካም አስተዳደር አስፍነው መስራት እንዳለባቸው የምንናገረው ማንም ጦርነት አካሄደ ለሀገራችን ግን

አስፈላጊ አይደለም። ማንኛውም ጦርነት፣ ማንኛውም ግጭት ለሀገር አስፈላጊ አይደለም። ለመንግስትም አስፈላጊ አይደለም። ለሚቆራቆሱት ሀይሎችም አስፈላጊ አይደለም። በተለይ በተለይ ደግሞ ለህዝቦቻችን አስፈላጊ አይደለም። እና ዓለምም ዛሬ በደረሰበት የስልጣኔ ደረጃ

ይሄንን አይፈልግም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ የህዝብ ግንኙነት ኃላፊ አቶ ናትናይል ፈለቀ በዚህ ዙሪያ በስልክ ላቀረብንላቸው ጥያቄ በሰጡት ምላሽ ከጥቂት ሳምንታት በፊት ፓርቲያቸው ጉዳዩን የተመለከተ መግለጫ ማውጣቱን አስታውሰዋል። ኢዜማ ሐምሌ 10 2013 ዓ ም ባወጣው የጽሑፍ መግለጫ በትግራይ ክልል ያለውን ችግር ህወሓት ከደቀነው አደጋ አንጻር ብቻ በማየት ህወሓትን ማሸነፍን ብቻ ዓላማ ያደረገ የአጭር ጊዜ ስልት ይዞ ከመንቀሳቀስ ባለፈ

በዘላቂነት ክልሉ ወደ ተረጋጋ ሰላምና ዜጎች ወደ መደበኛ ህይወታቸው ሊመለሱ የሚችሉበት እንዲሁም ግጭቱ ለአንዴና ለመጨረሻ ጊዜ ተቋጭቶ ለአገር ህልውናና አንድነትን በዘላቂነት ማረጋገጥ የሚቻልበት ስልት የአካባቢውን ተወላጆች በማሳተፍ ተነድፎ ተግባራዊ መደረግ አለበት ሲል አስፍሯል።

ይህ ዜማ በመግለጫው አጽንኦት ብሎ ካነሳቸው ሀሳቦች መካከል የሰብአዊ ድጋፍ የሚያስፈልጋቸው ዜጎች ድጋፍ እንዲደርሳቸው የሚደረገው ጥረት አሁንም ከምንም ጊዜ በላይ ተጠናክሮ እንዲቀጥልና መንግስት የሰብአዊ እርዳታ በክልሉ ለሚኖሩ ዜጎች እንዲዳረስ የሚያደርገውን ጥረት በግልጽ እንዲያሳውቅ፣ እንዲሁም በዚህ ተግባር የሚሳተፉ የሰብአዊ ድርጅቶች በግልጽነት እንዲንቀሳቀሱ ተገቢው ክትትል መደረግ ይኖርበታል የሚሉት ይገኙበታል። በአቶ ዳውድ ይብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ

ለሚገመችው ደግሞ ጦርነት ለሀገር አስፈላጊ አይደለም፣ ውይይት መካሄድ እና ብሔራዊ መግባባት ላይ መድረስ ያሻል ይላሉ። ከዘጠኝ ወር በፊት ከአርና ከብልጽግና ፓርቲ ቡድን መካከል የተጀመረው ጦርነት ምንም መፍትሄ እንደሌለው እና መፍትሄ ሊያበጅ እንደማይችል ድርጅታችን ሲንገልጽ የቆየ ነው። ያም የህይወት መሰራትነት የማህበራዊ ቀውስ እንደውም

ኢኮኖሚ ቀውስ ካላስቀጠለ በስተቀረ ምንም መፍትሄ ማምጣት እንደማይችል ይታወቃል። በአፈሙዝ መራቅ ምንም አይነት መፍትሄ ይገኛል ብለን አናምንም። ህዝቦች የራሳቸውን እጣ ፈንታ በራሳቸው ለመወሰን ደግሞ የፖለቲካ ውይይት ያስፈልጋል። የብልጽግና ፓርቲ የህዝብ ግንኙነትና ዓለም አቀፍ ጉዳዮች ኃላፊ ዶክተር ቢቂላ ወሪሳ በበኩላቸው ህወሓት ሀገር ለማፍረስ የተነሳ አሸባሪ ቡድን በመሆኑ መንግስት ህግ የማስከበር እርምጃውን አጠናክሮ ይቀጥላል ብለዋል።

ማስታወቂያ። አሸባሪ ቡድን

ከሀገሪቱ ማዕከላዊ ስልጣን አካባቢዎች ከተወገደ በኋላ ሀገርን የማፈራረስ የመበታተንና በጣም ያልተረጋጋች አንድነት ያልተጠበቀ የተበተነች ኢትዮጵያን የመፍጠር አላማ ይዞ ነው ሲንቀሳቀስ የነበረው። ይሄ አላማውን የማሳካት አንዱ ስራ የሆነውን በሰሜን እዝ ላይ እጅግ በጣም ዘግናኝና ታሪክን ማይረሳውን ጭፍጨፋ ካደረገ በኋላ የኢትዮጵያ ፌዴራል መንግስት ይሄ ቡድን እርምጃ እንዲወሰድበትና ላደረገው ጥፋት ለህግ እንዲቀርብ እንዲጠየቅ ለማድረግ ወታደራዊ እርምጃ

በትግራይ ክልል ህግን የማስከበር እርምጃ ሲያደርግ ቆይቷል። በመሀል ላይ ለትግራይ ህዝብ ሰብአዊ እርዳታ በሚገባ እንዲደርስ የክረምቱ የእርሻ ወቅትም ሳይተጓጎል ህዝቡ እርሻ እንዲያርስ እና የትግራይ ህዝብ ይሄን ጉዳይ ቆም ብሎ እንዲመለከት እና የጥሞና ጊዜ እንዲወስድ በማሰብ የተናጠል የተኩስ አቁም ውሳኔ ወስኖ እንደነበረ ይታወቃል። ነገር ግን ይሄ አሸባሪ ቡድን ይሄንን እንደ አጋጣሚ በመጠቀም በአማራ ክልል፣ በአፋር ክልል በተለያዩ ወረዳዎች በንጹሀን ዜጎች ላይ ከፍተኛ የሆነ

የግብላ ቅስቀሳ የግብያ የማፈናቀል የንብረት ማውደም ተግባራትን እያከናወነ ነው የሚገኘው። ይሄ ተግባር በፍጹም ተቀባይነት የሌለው ነው። የኢትዮጵያ መንግስት ይህንን በቅርበት እየተከታተለ ይገኛል። እያደረሱ ያሉትን ጉዳት በመከላከል ሂደት ላይ ነው የሚገኘው የሀገራችን የጸጥታ ኃይሎች። ይሄ የትግስት ጊዜ ግን የሚጠናቀቅ ነው የሚሆነው። በዚህ የሚቀጥል አይሆንም። ይሄ የትግስት ጊዜ በተጠናቀቀ ጊዜ በማንኛውም ጊዜ ማለት ማለቴ ነው የሀገሪቱን ክብርና ሉዓላዊነት የማስጠበቅ

ስራ የሚሰራ ይሆናል ማለት ነው። ይሄ ቡድን ላደረገው ተግባር እርምጃ የሚወሰድበት ይሆናል። የተፎካካሪ ፓርቲ ኃላፊዎቹ አሁን በኢትዮጵያ ውስጥ ለተከሰተው ችግር መፍትሄ ይሆናል ያሉትን አስቀምጠዋል። ከዚህ በፊትም ስንለው እንደነበረ ውይይት ማካሄድ ነው እና ብሔራዊ መግባባት መፍጠር ነው የተሻለ ነገር የሚሆነው ሁሉን ነገር በህግ አግባብ

መጨረስ ብቻ ሊያልቅ የማይችል ነገር እንኳን ቢሆን የሌላ ጊዜ አስተላልፎ በምሁራን በኢሊቶች ችግር ለመፍታት ሊከድበት ይገባል። በጦርነት ውጤት ይመጣል ብሎ ፓርቲው አያምንም። ግን ግን አስገዳጅ ሆኖ ጦርነት ውስጥ ምንገባ ከሆነ በሱ ደግሞ ራሳችን መከላከል አለብን እ ዜጎች ማለቅ ያለባቸው በዚህ ደግሞ ጦርነቱ በተለይ በመንግስት በኩል ሲከወን በፍፁም የሰብአዊ መብት ጥሰት በማያከናወን መልኩ ተመታታኝ የሆነ

ነምስ እርምጃ እየወሰዱ ይህን ጦርነት በቶሎ መጨረስ አለበት። ከችግሩ መርቴ ይሆናል የምንለው የአዳኝ መንግስት እንደ ፈደራል እንዲቋቋም ና የተለያዩ አካላት ጥሪ አድርገናል። እንደዚሁም የፖለቲካዊ ውይይት ያስፈልጋል። እንደ ኦሮሚያ ክልል ደግሞ የኦሮሚያ ብሔራዊ ሽግግር እንድቋቋም ብቻ ሳይሆን የዜጎቹን ልዩነት እና ሰላምን ለማረጋገጥ በዛ መስራት እንዳለብን እንዳለብና እየሰራን ያለንበት

ሁኔታ ነው። ያለ የብልጽግና ፓርቲው ዶክተር ቢቂላ ሁሪሳ በበኩላቸው የሚደረግ ድርድር የለም፣ በመንግስት የሚወሰደው እርምጃ ይቀጥላል ብለዋል። አክት ሲክስ ከዚህ ቡድን ጋር ድርድር ጉዳይን በሰላማዊ መንገድ መፍታት የሚባል ነገር አይታሰብም። ለዛ ባህሪ ብቃትም ዝግጁነትም የሌለው ስለሆነ ማለት ነው። ያለው አማራጭ ይህን አሸባሪ ቡድን እንደ ቡድን እርምጃ እንዲወሰድበት አድርጎ እንዲ ቡድን እንዲጠፋ ከዚህ ጀርባ ያሉ ግለሰቦች፣ አመራሮች ደግሞ አንድ በአንድ ተለቅመው ለህግ እንዲቀርቡ ማድረግ

አንዳንድ ተፎካካሪ ፓርቲዎች የሽግግር መንግስት መቋቋም አለበት ሲሉ ለሚያቀርቡትም የብልጽግና ፓርቲ በወርሃ ሰኔ ውስጥ በተካሄደው ስድስተኛ ሀገር አቀፍ ምርጫ በህዝብ መመረጡን በመጥቀስ ሀሳቡን ሲያጣጥል መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ

ዘጋቢዎቻችንን እናመሰግናለን። አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ስርጭቶቻችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። ለዛሬ ለምሽት የያዝናቸው አንዳንድ ፕሮግራሞች በሰዓት ጥበት ምክንያት ለነገ አስተላልፈናል። ከዘገባዎቻችን መካከል ጥቂቶቹን

እናስተዋውቃችሁ ህወሓት በጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው የጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ ቀድመን እናውቅ ነበር ሲል የአማራ ክልል መንግስት

አስታውቋል። ከሁለት ሳምንት በፊት የሰበሰበውን አስክሬን ከሰሞኑ ወንዝ ዳር በመጣል መንግስት ግድያውን እንደፈጸመ የሚያስመስል የተሳሳተ መረጃ ማሰራጨቱ የህወሓት የተለመደ ሴራ ነው ሲል ነው የአማራ ክልል መንግስት ቃል አቀባይ አቶ ጉዛቸው ሙሉነህ

የተናገሩት። የኢትዮጵያ ፌዴራል መንግስት ማስጠንቀቂያ አንድ በሚል በማህበራዊ ድረገጽ ላይ ከሁለት ሳምንታት በፊት ባወጣው መረጃ ህዋት ጅምላ ጭፍጨፋ ተፈጸመ የሚል ዘመቻ ለመጀመር መዘጋጀቱን

ገልጾ ነበር የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከአሜሪካ ድምጽ ጋር ባደረጉት ቆይታ የክልላችንን ልዩ ኃይል ከወልቃየት የሚወጣው በመቃብራችን ላይ ነው በማለት እየቀረቡ ያሉት ጥሪዎችን

እንደሚቀበሉ እንደማይቀበሉ ተናግረዋል። ይህንን አስመልክቶ በዩናይትድ ስቴትስ የትግራይ ኃይሎች ተጠሪ የሰጡትን ምላሽ አካተን በነገው ምሽት እንቀርባለን። አድማጮች፣ ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሕገ ወጥ የሰዎች ዝውውር ወይም በሕገወጥ መንገድ ሰዎችን ማዘዋወር

አሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን። የሰብአዊ መብትን የሚጋፋና የሰው ልጅን ክብር የሚያጎድል ድርጊት ነው። ማህበረሰቦችና ምጣኔ ሀብትን እንደሚያናጋም እናውቃለን። በመሆኑም እንደ ሀገር ሁሉንም ነገር ማድረግ አለብን። እንደ አለም አቀፍ ማህበረሰብም ህገ ወጥ የሰዎች ዝውውር የትም ይሁን የት ማስቆም አለብን ብለዋል። የዕለቱ ርዕስ አንቀጽ አያይዞም በአለም ዙሪያ ቁጥሩ 25 ሚሊዮን የሚደርስ ሰው የህገወጥ ዝውውር ሰለባ መሆኑን

የዓለም አቀፉ የሰራተኞች ድርጅት ግምት ያመለክታል። ዩናይትድ ስቴትስ ሁለት አይነት ህገወጥ የሰዎች ዝውውር መኖሩን ትገነዘባለች። እነሱም በግዳጅ የጉልበት ስራ እንዲሰሩ ማድረግና በወሲብ ንግድ ላይ ማሰማራት ናቸው። አሁን ብዙዎች በወሲብ ንግድ እንዲሰማሩ ሲደረጉ

ሌሎች ደግሞ በፋብሪካ ስራዎች፣ በማዕድን ማውጫዎች ወይም በመስክ ስራዎች ለጉልበት ብዝበዛ እንዲጋለጡና እንዲሁም ታጣቂ ቡድኖችን እንዲቀላቀሉ ይገደዳሉ ሲል ዘርዝሯል። ባለፈው ሰኔ 24 2013 ዓ ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ህገወጥ የሰዎች ዝውውርን አስመልክቶ ያወጣው አመታዊ ሪፖርት ዩናይትድ ስቴትስን ጨምሮ በዓለም ዙሪያ መንግስታት ህገወጥ የሰዎች ዝውውርን ለመግታት የሚያደርጉትን ጥረት በተጨባጭ ገምግሟል። ህገወጥ አዘዋዋሪዎች ዘ

ዘዴዎቻቸውን በየጊዜው ይለዋውጣሉ። በመሆኑም ዩናይትድ ስቴትስን ጨምሮ እያንዳንዳችን እንደ ሀገር የአዘዋዋሪዎችን ተለዋዋጭ ዘዴዎች መቋቋም በሚያስችል መልኩ የየራሳችንን ስልቶች መንደፍ መቻል አለብን ነበር ያለው። ለዚህም የኮቪድ-19 ወረርሽኝ በህገ ወጥ የሰዎች ዝውውር ላይ ያስከተለውን ተጽዕኖ ማየት ይቻላል።

to grow their operations. ሕገወጥ አዘዋዋሪዎች ይህን አጋጣሚ የወንጀል ስራቸውን ለማጧጧፍ ተጠቅመውበታል። በወረርሽኙም ሳቢያ ወደ ከፋ የኢኮኖሚ ሁኔታ የተገፉ ሰዎች ይበልጥ በብዛት ተጋላጩ ነዋል። ብዙዎች ትምህርትና ስራቸውን ለማከናወን ለሰዓታት በበይነ መረቦች ላይ በሚቆዩባቸው አጋጣሚዎች አዘዋዋሪዎችም ያንኑ አጋጣሚ

ኢላማቸው ያደረጓቸውን ተጎጂዎች ለማጥመድና ለመመልመል ተጠቅሞበታል። በዚህ አመት አሉ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አመታዊ ሪፖርት ያተኮረው በመንግስት ድጋፍ በሚከናወኑ ህገወጥ የሰዎች ዝውውር ላይ ነው።

መንግስት ራሱ በህገ ወጥ ዝውውር የተሳተፈባቸውን አገሮች መዝግበናል። ለምሳሌ ያን ያህል በመሰረተ ልማት ስራዎች ወይንም አስፈላጊ ባላቸው የምጣኔ ሀብት ዘርፎች በግዳጅ የጉልበት ስራ ማሰማራት ይገኝበታል። በመጨረሻም ሪፖርቱ ኢፍትሃዊ የሀብት ክፍፍልና በህገ ወጥ የሰዎች ዝውውር መካከል ያለውን ትስስር

በግልጽ ያሳያል። ይህ ዩናይትድ ስቴትስን ጨምሮ በርካታ ሀገራቶች ብርቱ ትግል ማድረግ የሚገባቸው ጉዳይ ነው ሲል የውጭ ጉዳይ ሚኒስቴሩን ዋቢ ያደረገው ርዕስ አንቀጽ። ለዚህም ምክንያቱ አዘዋዋሪዎች የተገለሉ ማህበረሰቦች የሚደርስባቸውን ጥቃትና የመብት ጥሰት ለሚመለከተው ክፍል ይፋ ከማድረግ ወይም ከማመልከት የሚቆጠቡና ቢያመለክቱም የመታመን እድላቸው ዝቅተኛ የሆኑ ወገኖችን ኢላማቸው ያደርጋል ሲል ዘርዝሯል።

ሕገወጥ የሰዎች ዝውውር እንዲያበቃ ከልባችን የምንሻ ከሆነ ማኅበረሰብ ውስጥ ስር የሰደደ በሕግና በአሰራር ደንቦች የተደገፈ ዘረኝነትን፣ ፆታዊ አድሎና ሌሎች የመድሎ ዓይነቶች ለማስወገድ ብለውን ፍታዊነት የሰፈነበት ማኅበረሰብ ለመገንባት መሥራት አለብን። ዓለማችንን የገጠሟት በጣም አስቸኳይ ፈተናዎች በየትኛውም አንድ ሀገር በተናጠል በሚደረግ ስራ ሊፈቱ አይችሉም። አብረን መስራት፣ መረጃዎችን መጋራት እናም እርስ በርሳችን

አንዳችን ሌላችንን ተጠያቂ ማድረግ አለብን። እንዲህ ባለ መንገድ ነው ማንም በህገ ወጥ የሰዎች አዘዋዋሪዎች የማይበዘበዝበትና ሁሉም ሰው ደህንነቱ ተረጋግጦ ክብሩ ሳይጓደል መኖር የሚችልባትን ዓለም ልንፈጥር የምንችለው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን የደመደመው።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግቶች ባይጠናቀቁም ሰዓቱ ግን ተጠናቋል። አስተያየቶቻችሁን በአት ቪኦኤ አማሪክ የፌስቡክ ገጻችን በሆርን አት ቪኦኤ ኒውስ የኢሜይል አድራሻችን ላኩልን። እንዲሁም ሃሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ሳስተናገዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት መደበኛ ስርጭታችን እንገናኛለን። በእኛ በኩል ሰላም በደና

नादरो